የግብጽ መንግስት ከስልጣን በተወገዱት ፕሬዚዳንት መሐመድ ሞርሲ ደጋፊዎች ላይ የወሰደው ደም ያፋሰሰ እርምጃ የምዕራብ አገሮችና ሞርሲን የሚደግፍ የሙስሊም አገሮችን ወገዝ አስከትሏል። የአሜሪካ ድምጽ ሬዲዮ ዘጋቢ ኤልዛቤት አረት ከካይሮ የላከችውን ማይክል ሊፒን ደግሞ ከዚህ ከዋሽንግተን ዲሲ ያጠናቀረውን ዘገባ አያይዛ አዳነች ፍስሀ ታቀርበዋለች። ካይሮ ውስጥ ጸረ መንግስት ተቃውሞ ይካሄድባቸው በነበሩት ሰፈሮች ላይ የተወሰደው እርምጃ በመላ ከተማይቱና በመላ ሀገሪቱ ተስፋፍቶ በብዙ መቶዎች የሚቆጠሩ ሰዎች ተገድለዋል። በግብፅ ወታደራዊ ኃይል የሚደገፈው ጊዜያዊ መንግስት ለደም መፋሰሱ ተጠያቂው የሙስሊም ወንድማማችነት ነው ይላል። በካይሮና በሌሎች የሀገሪቱ ክፍሎች የአስቸኳይ ጊዜ አዋጅ በማወጅ የሌሊት የሰዓት እላፊ ገደብ ደንግጓል። ያም ሆኖ በመላ ሀገሪቱ የሚገኙ የመንግስት ህንጻዎች ጥቃት ተፈጽሞባቸዋል። በኮፕቲክ አብያተ ክርስቲያንም ላይ ጥቃት ተፈጽሟል። ኮፕቲክ ክርስቲያኖች የመሐመድ ሞርሲን ከስልጣን መወገድ ደግፈዋል በሚል ይከሷቸዋል። የለዘብተኞች ገጽታ ተደርጎ የሚታዩት መሐመድ አል ባራዳይ እርምጃውን በመቃወም ከስልጣን የመሰናበት ጥያቄ አቀረቡ። የሙስሊም ወንድማማችነት ባለስልጣኖች እየታሰሩ ነው። በሚሊዮኖች የሚቆጠሩ አባላት እንዳሉት የሚናገረው ድርጅት በአዲስ መልክ ለመሰባሰብ እየሞከረ ነው። ያም ሆነ ይህ ከፍተኛ ክፍፍል በሚታይባት ሀገር የተከሰተው ግጭት መጠን ሁሉንም አስደምሟል። የግብፅ መንግስት ከስልጣን በተወገዱት ፕሬዝደንት መሐመድ ሞርሲ ደጋፊዎች ላይ የወሰደውን ደም ያፋሰሰ እርምጃን ዋናዋ የሀገሪቱ ወታደራዊ ወጋኝ የሆነችው ዩናይትድ ስቴትስ ባልተለመደ ሁኔታ አጥብቃ ነቅፋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሁለት ሳምንታት በፊት የግብጽ ጊዜያዊ መንግስት ወደ ሀገሪቱ ዲሞክራሲ ለመመለስ ሞክሯል በማለት አሞግሶት ነበር። ዛሬ ግን የተለየ ድምፅ ነው ያሰሙት። ዩናይትድ ስቴትስ ዛሬ በመላ ግብፅ የተከሰተውን ግጭትና ደም መፋሰስ አጥብቃ ታወግዛለች። ለእርቅና የሀገሪቱ ህዝብ ወደ ዲሞክራሲ ለመሸጋገርና ለአካታችነት በነበረው ተስፋ ላይ ከባድ ጉዳት ያደርሳል። ኬሪ አያይዘውም መንግሥትና ተቃዋሚዎቹ ፖለቲካዊ መፍትሄ እንዲፈልጉ ዩናይትድ ስቴትስ ያቀረበችውን ጥሪ ደግመዋል። ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ የሰላም ተቋም ሰራተኛ ማናል ኦማር በያዝነው ወር አሜሪካ በግብፅ ባለው ቀውስ ላይ ስለሚኖራት ሚና ከግብፃውያን ህዝባዊ ማህበራት ቡድኖች ጋር ተወያይቶ ነበር። እነሱ የሚፈልጉት የዩናይትድ ስቴትስ መንግስት ከአንደኛው ጋር ከመወገን ይልቅ ሁለቱ ተቀናቃኝ ኃይሎች እንዲነጋገሩ እንዲያበረታታ ነው ይላሉ። ወደ ዋሽንግተን ስመጣ ይህን መልእክት እንዳስተላልፍ የጠየቁኝ ብዙ ሰዎች ናቸው። የሆነው ቢሆን ዩናይትድ ስቴትስ መርሆችን ማበረታታት አለባት፣ ሰላማዊ መፍትሄን ማራመድ ይኖርባታል ማን ምን አደረገ፣ ምን ይመስላል በሚለው ላይ እጇን ሳታስገባ ለማየት በምትፈልጋቸው መርሆች ላይ ማትኮር ይኖርባታል ነበር ያሉት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ቃል አቀባይ። ዋናው ጸሐፊ የግብጽ ባለስልጣኖች በተቃዋሚዎቹ ላይ ኃይል መጠቀም መወሰናቸው እንዳሳዘናቸው ገልጸዋል። The Secretary General also believes firmly that violence and incitement from any side are not the answers to the challenges Egypt faces. ዋና ጸሐፊው ከማንኛውም ወገን የሚሰነዘር ኃይል ተጠቃሚነትም ሆነ የማነሳሳት ቅስቀሳ ግብጽ ፊት ለተደቀኑ ተግዳሮቶች መፍትሄ አይሆንም የሚል ጽኑምነት አላቸው። የአውሮፓ ኅብረት ቃል አቀባይ ፒተር ስፓኖም ከብራስልስ ተመሳሳይ መልእክት አስተላልፈዋል። የአውሮፓ ኅብረትን አቋም ደግሜ ለመናገር እፈልጋለሁ። ኃይል መጠቀም ወደ የትኛውም አይነት መፍትሔ አያመራም። ሁሉም ወገኖች በከፍተኛ ደረጃ እንዲገቱ አጥብቀን የምንማጸነውም ለዚህ ነው። ከሥልጣን የተወገዱት ፕሬዝደንት መሐመድ ሞርሲ ደጋፊ የሆኑት ሙስሊም ሀገሮች የተወሰደው እርምጃ አስቆጥቷቸዋል። በቱርክ መዲና አንካራ ያሉት እስላማውያን የግብፁ ወታደራዊ መሪ አብደል ፋታህ ኤል ሲሲ ከሥልጣን እንዲወርዱ በጩኸት አሰምተዋል። የቱርክ ፕሬዚደንት አብደል ጉል የግብፅ መንግስት በሲቪሎች ላይ ወረራ ፈጽሟል በሚል ከሰዋል። ተቀባይነት ሊኖሩ አይገባም ሲሉም አሳስበዋል። የሞርሲ ደጋፊ የሆኑት ኢራንና ቃታርም ተመሳሳይ ክሶች ሰንዝረዋል። የግብፅ ባለስልጣኖች አንዳንዶቹ ተቃዋሚዎች ትጥቅ እንደነበራቸውና በጸጥታ ኃይሎች ላይ እንደተኮሱ ገልጸዋል። ሳውዲ አረቢያና የተባበረው የአረብ ኤሚሬቶች እርምጃውን ከመንቀፍ ተቆጥበዋል። ሁለቱም ሀገሮች የሚስተር ሞርሲ የሙስሊም ወንድማማችነት ድርጅትን ይቃወማሉ። የወቅቱን ጊዜያዊ መንግስት በመደገፍም በቢሊዮኖች የሚቆጠር ዶላር የሚገመት እርዳታ ሲያቀርቡ ቆይተዋል። የመጽሔቱን ክፍለ ጊዜ ነው ከአሜሪካ ድምፅ ራዲዮ ጣቢያ እየተከታተላችሁ ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።